የኢትዮጵያ የሕዝብ ተወካዮች ምክር ቤት ባሳለፍነው ሐሙስ 111 ዳኞች ለፌዴራል ፍርድ ቤቶች መሾማቸውን ዘገባዎች ያመለክታሉ። ለሹመቱ ወደ ሶስት ሺህ አመልካቾች እንደተወዳደሩና የማጣራት ሂደቱም ከአንድ ዓመት በላይ እንደወሰደ ተዘግቧል። በሕገ መንግስቱ አንቀስ 81 ንዑስ አንቀስ 1ና ሁለት መሠረት የፌዴራል ዳኞች አስተዳደር ጉባኤ ዳኞቹ በህግ ትምህርት የሰለጠኑ ወይም የህግ ልምድና እውቀት ያላቸው ለህገ መንግስቱ ታማኝ የሆኑ እንዲሁም በታታሪነት በፊታዊነት በስነ ምግባራቸው መልካም ስም ያተረፉ ዕድሜያቸው ከአምስት ዓመት በላይ የሆኑትና በዳኝነት ለመስራት ፈቃደኛ የሆኑ እንደ ታጩ በህዝብ ተወካዮች ምክር ቤት የኢንፎርሜሽን ኮሚኒኬሽን ዳይሬክቶሬት ዳይሬክተር ወይዘሮ አፀዱ ረጋሳ ለዶቼቬሌ ተናግረዋል። የተመረጡት ዳኞች ለየትኛው ፍርድ ቤት ና ቁጥራቸው ምን ያህል እንደሆነ ወይዘሮ አፀዱ ረጋሳ ሲናገሩ ለመጀመሪያ በተለያየ ደረጃ ላለ ፍርድ ቤት ነው ሹመቱ የተካሄደው። በመጀመሪያ ደረጃ ለፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ና እጩ ምክትል ፕሬዝዳንት ለፌዴራል ከፍተኛ ፍርድ ቤት ሰላሳ አራት ዳኞች ለፌዴራል አንደኛ ደረጃ ፍርድ ቤት ደግሞ ሰባ አምስት ዳኞች ናቸው በትላንትና እለት የተሾሙት ማለት ነው። እነዚህ መስፈርቱን ያሟላሉ ተብለው የቀረቡ በዳኞች አስተዳደር ጉባኤ የቀረቡ ናቸው። ወይዘሮ አጸዱ ለፌዴራል ጠቅላይ ፍርድ ቤት ለፕሬዝዳንትነት የተመረጡትን የትምህርትና የስራ ልምድ እንዲህ ያብራራሉ። ጠቅላይ ፍርድ ቤት ፕሬዝዳንት የተመረጡት አቶ ዳኛው መላኩ መሀሪ ይባላሉ። ብሄራቸው አማራ ነው። የትምህርት ደረጃቸው የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ፣ የስራ ልምዳቸው ደግሞ በተለያዩ ቦታ በዳኝነት ሰርተዋል። አስራ ዘጠኝ ሰማንያ አንድ ጀምሮ በዳኝነት ሲያገለግሉ ነበር። በአዲስ አበባ አስተዳደር አካባቢ ከፍተኛ ፍርድ ቤት በዳኝነት ሰርተዋል። በከፍተኛ ፍርድ ቤት ሰርተዋል። ክልል አስራ አራት ዞን ፍርድ ቤት በዳኝነት ሰርተዋል። አሁን ደግሞ ፌዴራል ጠቅላይ ፍርድ ቤት ከአስራ ዘጠኝ ዘጠና ሁለት ዓመተ ምህረት ጀምሮ እስከ ሁለት ሺህ ስምንት ፌዴራል ጠቅላይ ፍርድ ቤት በዳኝነት ሲሰሩ ነበር። ለምክትል ፕሬዚዳንት ደግሞ የተመረጡት የስራና የትምህርት ልምድ አቶ ጸጋይ አስማማው ነጋ ናቸው። ብሔራቸው ትግራይ ነው። የትምህርት ደረጃቸው የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪ ከአምስተርዳም ዩኒቨርሲቲ ያላቸው። የስራ ልምዳቸው የእሳቸውም በተለያየ ቦታ ነው። በመቀሌ ዞን ከፍተኛ ፍርድ ቤት በዳኝነት፣ በትግራይ ክልል ጠቅላይ ፍርድ ቤት በዳኝነት፣ የኢፌዴሪ ሕዝብ ተወካዮች ምክር ቤት አባልም ነበሩ። የኢትዮጵያ ብሔራዊ ምርጫ ቦርድ የክልል አስራ አራት የምርጫ ቦርድ ቢሮ ኃላፊ ነበሩ። የትግራይ ክልል ጸጥታና አስተዳደር ጉዳዮች ቢሮ ኃላፊ ነበሩ። የትግራይ ክልል ርዕሰ መስተዳደር ጽህፈት ቤት የርዕሰ መስተዳደሩ የሕግ አማካሪ ነበሩ። የፌዴራል ጠቅላይ ፍርድ ቤት ዳኛ ነበሩ። አሁን ከጥር ሁለት ሺ እስከ ሁለት ሺ ስምንት ድረስ በጠቅላይ ፍርድ ቤት በዳኝነት እያገለገሉ ነበር። የቀድሞ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት የነበሩት አቶ ተገነ ጌታነህ በጤና ምክንያት ከስራ ቦታ እንደለቀቁና ምክትላቸው አቶ መዲን ኪሮስ ደግሞ በዓመቱ መጨረሻ ጡረታ እንደሚወጡ ዘገባዎች ያመለክታሉ። የሀገሪቱ የሕግ አስፈጻሚ አካል በፍትህ ስርዓቱ ውስጥ ጣልቃ ስለሚገባ ዜጎች በፍትህ እጦት ተበድሏል ስሉ አስተያየታቸውን የሚሰጡ አሉ። ስለዚህ አዲስ ዳኞች መሾም የእጅ ጓንት መቀየር ካልሆነ በፍትህ ስርዓቱ ላይ ለውጥ እንደማያመጣ አስተያየታቸውን ያንጸባርቃሉ።